ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማ እግዚአብሔር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። መስታወት አረጋው ጋር አብረን አብረናችሁ እንዘልቃለን። ሰላም፣ እንደምናመሻቸው ዛሬ የዓለም አቀፍ የሴቶች ቀን ነው። launching our service to buenos aires with an all-woman operated flight ወደ ቦነስ አይረስ የምናደርገውን በረራ የምንጀምረው በሙሉ ሴቶች የሚመራ ጉዞ በማድረግ ነው። በረራውን ከማስተባበር አንስቶ በአየር የሚመሩት በሙሉ ብቃት ያላቸው የበረራ ባለሙያ ሴቶች ይሆናሉ። አሁን እንዲያውም ጉዞ ላይ ናቸው። አየር መንገዱ በረራውን የአፍሪካ አዳጊ ወጣት ሴቶች ሕልማቸው እንዲያሳኩ ለማበረታታት እንዳደረገው ገልጿል። ሴቶች ከወንዶች እኩል እንዲሁም ከወንዶች የተሻለ በአቪዬሽን ዘርፍ መስራት እንደሚችሉ በኢትዮጵያ ያሉ አፍሪካ ሴቶች ለማሳየት እና ያንን ተሞክሮ አይተው እነሱም ኢንስፓየር ሆነው ፓይለት ስን ቴክኒሽን ኤጀንት እንዲሁም ዲስፓቸር ኢንጂኒየር እንዲሆኑ ለማበረታታት ነው። የጾታ ጥቃት የደረሰባቸው ወጣት ልጃገረዶችን ሰብስበው ትምህርትና የተለያዩ መሰረታዊ አገልግሎቶችን የሚሰጡ ሶስት ኢትዮጵያዊት ጓደኞችም ስራ ይዘናል። በር ቢዘጋ መስኮት፣ መስኮት ቢዘጋ የምንም ነገር ቀዳዳ እየፈለግ መግቢያ መንገድ መፈለግ ነው እንጂ ምንም ነገር ይሄ አይሆንም፣ እኔ እንዲህ መሆን አልችልም ብሎ በፍጹም ተስፋ መቁረጥ አይገባም። ማርያም፣ ሙኒር የጋቢና እንግዳችን ትሆናለች። ሌላኛዋ ድንቅዬ ኢትዮጵያዊት ደግሞ የት ነበርሽ ነበርሽ ንጉሴ ነች፣ በጋቢና ፊት ለፊት ትቀመጣለች። የት ነበርች የት ነበርሽ፣ በነገራችሁ ላይ አብረን የተማር ነው። ሀሽታግ ኩራት እያልኩ ማለት ነው። የአካል ጉዳተኞችን በማገዝ የሚታወቅ ደ ስፒሪት ኦፍ ሄለንኬለር ሄለን ኬለር ሽልማትን አግኝታለች። ከዚያ የት ነበርሽ ግሩምነቷ ስለማያበቃ የተሸለምኩትን እኔም ልሸልም ስትል ለኢትዮጵያውያን ሴቶች ሽልማት ልትሸልም ተነሳች። የእሷ ችሎታ ወይም ሄረቢሊቲስ የሚለው ሽልማት ከዚህ በኋላ የሚቀጥል ይሆናል። በዓለም አቀፍ ደረጃ ለሚገኙ አካል ጉዳተኛ ሴቶች በሶስት ዘርፎች ላይ የሚሰጥ ሽልማት ይሆናል። እንግዲህ ጋቢና ዛሬ ግሩም ነው አላልናችሁም? እንግዶቻችንም እንደዚሁ። የምሽቱ የጋቢና ሙዚቃችን ደግሞ አቤት ድምፅ፣ አቤት ሙዚቃ ማወቅ መክሊት ሀደረው ይዘናታል። ሁሉንም ከዝግጅታችን ታገኛላችሁ። ጋቢና ቪኦኤ። የአዲሱ ትውልድ ድምፅ። አብራችሁን ካድማስ ተሻገሩ። ዜና እናስቀድም። በአፍሪካ ጉብኝታቸውን በማድረግ የሚገኙት የዩናይትድ ስቴትሱ የውጭ ጉዳይ ሚኒስትር ሬክስ ቴለርሰን ዛሬ በአዲስ አበባ ከአፍሪካ ሕብረት ሊቀመንበር ሙሳ ፋኪ እንደዚሁም ደግሞ ከኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ወርቅነህ ገበየሁ ጋር ተነጋግረዋል። ሬክስ ቴለርሰን በዚህ ጉብኝታቸው ወቅት ኢትዮጵያን አስመልክቶ የሰጡትን መግለጫ እስክንድር ፍሬው ተከታትሏል። ኢትዮጵያን ለመጎብኘት የመጀመሪያው የትራምፕ አስተዳደር ከፍተኛ ባለስልጣን አዲስ አበባ ናቸው። እኚሁ ባለስልጣን የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን አዲስ አበባ የገቡትም ኢትዮጵያ መቋጫ ያላገኙ ፖለቲካዊ ሁኔታዎች ውስጥ ባለችበት ወቅት ነው። ስልጣናቸውን እንደሚለቁ ላስታወቁት ጠቅላይ ሚኒስትር ኃይለማርያም ደሳለኝ ተተኪ አልተመረጠም። በመላው አገሪቱ እየተተገበረ ያለው የአስቸኳይ ጊዜ አዋጅም በአንዳንድ አካባቢዎች ከተጠሩ አድማዎች ጋር ተገጣጥሟል። የሰው ሕይወት የጠፋባቸው ሁኔታዎችም እየተዘገቡ ነው። ከኢትዮጵያው የውጭ ጉዳይ ሚኒስትር ዶክተር ወርቅነህ ገበየሁ ጋር ከተወያዩ በኋላ የጋራ መግለጫ የሰጡት ቲለርሰን እነዚህ ወቅታዊ ጉዳዮች መነሳታቸውን አመልክተዋል። ዩናይትድ ስቴትስ በኢትዮጵያ የታወጀውን የአስቸኳይ ጊዜ አዋጅ በብርቱ ከተቹና ከተቃወሙ ዓለም አቀፍ አጋሮች አንዷ ናት የውጭ ጉዳይ ሚኒስትር ሬክስ ቲለርሰንም ይህንኑ በድጋሚ አረጋግጠዋል አጠናክረዋል የሁከት ክስተቶችንና የህይወት መጥፋትን አሳሳቢነት በተመለከተ በመንግስት የተገለጸውን እንጋራለን እንገነዘባለን። መልሱ ግን ለህዝቡ የበለጠ ነጻነት መስጠት እንጂ ያንን መገደብ እንዳልሆነ አጥብቀን እናምናለን ነው ያሉት። እናም ዩናይትድ ስቴትስ ሁኔታው እንደሚያሳስባት ነው ውጭ ጉዳይ ሚኒስትሩ ያብራሩት። አሁን ካሉት ክስተቶች አንጻር መንግስት ሌላ የአስቸኳይ ጊዜ አዋጅ መጣሉ ዩናይትድ ስቴትስን እንደሚያሳስባት ገልጻለች። ምክንያቱም መሰብሰብንና ሀሳብን በነጻነት መግለጽን በመሳሰሉ መሰረታዊ መብቶች ላይ ገደብ ይጥላል። ዛሬ ሐሙስ ማርች ስምንት ቀደም ሲል እንዳልነው ዓለም አቀፍ የሴቶች ቀን ነው። እለቱን ለማክበርና በሴቶች ላይ የሚደርሱ ምዝበራ፣ አድሎና አመፅ እንዲቆሙ ለመጠየቅ በመላው ዓለም ሰልፎች እየተካሄዱ መሆናቸው ታውቋል። ለዛሬ የያዝንላቸው አጠር ያሉ ዜናዎች እነዚህ ነበሩ። ወደ ቀሪው የጋቢና ዝግጅቶቻችን እንምራችሁ። የጋቢና ጉዞ ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማእግዜርና እኔም መስታወት አራጋው አብረን ከአድማስ ስንሻገር እንላችኋለን። ጋቢና ቪኦኤ ወደ ቀዳሚው ዘገባችን ነው የምናልፈው። የኢትዮጵያ አየር መንገድ ዛሬ ከአዲስ አበባ ወደ ቦኖስ አይሬስ አርጀንቲና በረራውን ከማስተባበር አንስቶ በአየር የሚመሩት በሙሉ ሴቶች ናቸው። አሁን በአየር ላይ ናቸው። የዓለም አቀፍ የሴቶች ቀን ዛሬ ሲከበር የኢትዮጵያ አየር መንገድ በአስር ሺዎች ጫማ ከፍታ በሴቶች ሲበር የካፒና ጉዞም በታክሲው ግሩም ብቁ ሴቶችን አሳፍሯል። ጽዮን ግርማ ተከታዩን ይዛለች። የኢትዮጵያ አየር መንገድ ዛሬ በዓለም አቀፍ የሴቶች ቀን በሴት አብራሪዎች ቡድን ብቻ የሚመራ በረራ ማድረጉን ቀድሞ ነበር ያስታወቀው። ወደ ቦነስ አይረስ የምናደርገውን በረራ የምንጀምረው በሙሉ ሴቶች የሚመራ ጉዞ በማድረግ ነው። ይህ ልዩ በረራ ለአፍሪካ ወጣት ሴቶች ብቃት ማሳያና ህልማቸውን ለማሳካት እንዲነሳሱና እንዲሰሩ እንተጋለን። በረራውን ከማስተባበር አንስቶ በአየር የሚመሩት በሙሉ ብቃት ያላቸው የበረራ ባለሙያ ሴቶች ይሆናሉ። ማርች ስምንት ለዓለም አቀፍ የሴቶች ቀን በዚህ ልዩ በረራችን እንገናኝ። የታንጎ መገኛና የግሩም ባህሎች ማዕከል ወደ ሆነችው ቦነሳይረስ አብረን እንጓዝ። የአየር መንገዱን የእቅድና ትብብር እንዲሁም የኮሚኒኬሽን ኃላፊ አቶ ሄኖክ ተፈራን አነጋግሬያቸው ነበር። የዓለም አቀፍ ሴቶች አስመልክቶ በዚህ ቀን የመጀመሪያውን የቦኖስ አይረስ ወደ አርጀንቲና የመጀመሪያ በረራችንን አካሄዳለን እና ይህን ቀን ታሪካዊ ለማድረግ የመጀመሪያ ወደ ቦኖስ አይረስ ከአፍሪካ ተነስቶ የሚበረው በረራ በሴቶች ቀን ያው በሴቶች ሙሉ ሲሆን፣ በተለይ ደግሞ አዲስ ከያዝነው የቀስቀሳ ካምፔን ጋር በተያያዘ ኢንስፓይሪንግ የአፍሪካን የሚል ሴቶች ከወንዶች እኩል እንዲሁም ከወንዶች የተሻለ በአቪዬሽን ዘርፍ መስራት እንደሚችሉ ለኢትዮጵያ እንዲሁም ለአፍሪካ ሴቶች ለማሳየት እና ያንን ተሞክሮ አይተው እነሱም ኢንስፓየር ሆነው ፓይለት ስን ቴክኒሽን ኤጀንት እንዲሁም ዲስፓቸር ኢንጂኒየር እንዲሆኑ ለማበረታታት ነው። በተለይ ፋን ሴቶችን ኢንስፓየር ለማድረግ ትምህርት ቤት ያሉትን ያንን ታሳቢ አድርገን ነው እንግዲህ ይህንን ፕሮግራም ያዘጋጀ ነው። ምን ያህል ሴቶች ተሳተፉበት? እንግዲህ ከፓይለቶች ኮክፒት ማለት ነው ጀምሮ ካቢን ክሩ ኤርክራፍት ቴክኒሽን ኤርክራፍት፣ ዲስፓቸር፣ ቼክ ኢን ኤጀንት በጣም ብዙ ነው። ቼንን ያየሹ እንደሆነ በጣም በጣም ብዙ ነው እና ይሄ ነው የሚል ቁጥር ለማስገለጅ ያስቸግራል። ምክንያቱም በሆል ፕሮሴስ ውስጥ የተሳተፉት ሴቶች ናቸው። ተሳፋሪዎቹስ? ከተሳፋሪዎቹ መካከል እንግዲህ ያው ወንድም ሴትም አለ። እሱ ላይ ትን የለም ግን ኢትዮጵያ ከኛም ኢትዮጵያ አየር መንገድ ሴቶችን በማኔጅመንትን በሰራተኛ ደረጃ በዚህ በመጀመሪያው በረራ ወደ ቦነሳይረስ ሄ በመጀመሪያ በረራ ታሪካዊ በረራ እንዲሳተፉ አድርገናል እና ከማኔጅመንት ስታፍን ከሰራተኛም ሴቶች አሉ። ምን ያህል ሰዓት ነው በረራው? ተመልሰው ይመጣሉ ወይስ በዛው የሚያደርጉት ሌላ በረራ አላቸው? ያው በረራው ከዚህ ከአዲስ አበባ ተነስቶ ወደ ሳው ፓውሎ ነው መጀመሪያው። ከሳው ፓውሎ ያው አንድ ሰዓት ይደርስ ስቶፕ አለው። ከሳው ፖሎ ወደ ቦኖሳይረስ ተዛት የታሪ በኋላ ነው ተመልሶ እነዚህ ሴቶች በአጠቃላይ በተለይ አብራሪዎቹ ምን ያህል ቁጥር አላቸው? በአየር መንገዱ ውስጥ በምን ያህል በመቶ ናቸው የሴቶች ቁጥር ከወንዶቹ ጋር የኢትዮጵያ አየር መንገድ ውስጥ? አሁን እንግዲህ ባለፉት አመታት የድርጅቱ የሰራተኛ ቁጥር በጣም አድጓል። ባለፉት ሰባት አመት ከአምስት ስድስት ሺ አሁን አስራ ሶስት ሺህ ደርሷል። እና እጅግ በጣም ከፍተኛ የሰው ኃይል ከአየር መንገዱ እድገት ጋር በተያያዘ ማለት ነው ውስጥ ገብተዋል። ከዚህ ውስጥ ከፍተኛ የሆነ ቁጥር ሴቶች ናቸው። በተለይ ደግሞ አሁን በማኔጅመንት ሌቭል ከሰላሳ በመቶ ከዛም በላይ የሚደርሱ ሴቶች አሉ። ግን ወደፊት ያው ያንን ወደ ሀምሳ በመቶ ለማድረስ ነው እና ትራዲሽናሊ ለወንዶች ማህበራዊ ተጽዕኖም ሆነ በሌሎች ተጽዕኖዎች ለወንዶች የነበሩ ፕሮፌሽንስ ዛሬ ለሴቶች ክፍት ሆነው በፓይለት ደረጃ የተወሰኑ እየገቡ ነው፣ እየሰለጠኑ ነው። እና ወደፊትም ቀለን እንግዲህ ሀሳብ ከዛ በላይ የሴቶች አብራሪዎችን ቁጥር ግን አልነገሩኝም። ምን ያህል ሴት አብራሪዎች አሏቸው? ኢትዮጵያዊ መንገድ እንግዲህ አሁን በጣም ብዙ አብራሪዎች ነው ያሉን በመቶዎች የሚቆጠሩ። ኤግዛክት ፊገሩን ወይ ቢለን እንሰጣቸዋለን። ግን ገና ነው ማለት አሁን ነው ገና እየገቡ ያሉት እና እየተለጠኑ ያሉት እና ወደፊት ያው የሚያድግበት በተለይ አሁን ወጣቶች ብዙ እየገቡ ሴቶች በራሪዎች እና የምናሳድግበት ሁኔታ ይኖራል። በጣም እናመሰግናለን። እግዚአብሔር ይስጥልን አቶ ሂኖክ ለሰጡ ማብራሪያ እኔ አመሰግናለሁ። እንግዲህ መልካም ቀን ነው እናንተ ጋኝ ነገ ምሽት ነው። ደህና ዋሉ ለወላጅ እንዲሁም ላንችን የመልካም ሴቶች ቀን አየር መንገዱ ሙሉ በሙሉ በሴቶች ብቻ የተመራ በረራ ወደ ባንኮክ ማድረጉም ይታወሳል። ጋቢና ይቀጥላል። አሁን ደግሞ በወጣት ሴት የጾታ ጥቃት ተጎጂዎች ህይወት ለውጥ ለማምጣት የሚተጉ ጓደኞችን ስራ እናስተዋውቃችሁ። የጾታ ጥቃት የደረሰባቸው ልጃገረዶች ትምህርት፣ የጤናና የምክር አገልግሎት የሚሰጥ ተቋም መስርተው ይንቀሳቀሳሉ። የመሰረቱት ድርጅት ሴፍ ሀውስ ከለላ ቤትም ብለው በቅርቡ በአዋሳ የተከፈተውን አዲስ መጠለያ ጨምሮ በአዲስ አበባ፣ በአዳማና በኦሮሚያ በመቶዎች የተቆጠሩ የፆታ ጥቃት የደረሰባቸውን ሴቶች በማስጠለል የሕክምና፣ የስነ ልቦና ጥንካሬና የሙያ ስልጠና አገልግሎትን ይሰጣል። የድርጅቱን መስራችና ስራ አስኪያጅ ማርያም ሙኒርን መስታወት አድርገው አነጋግራለች። ከተመሰረተ 13 ዓመታትን ባስቆጠረው ሴፍ ሀውስ በተሰኘው በአራቱም መጠለያዎች ውስጥ በሴትነታቸው የአካልና የስነ ልቦና ከፍተኛ የሚባል ጥቃት የደረሰባቸው ለጋ ወጣት ሴቶች እንደሚኖሩ ነው የድርጅቱ መስራችና ስራ አስኪያጅ ወይዘሮ ማርያ ሙኒር የሚናገሩት። ያገሩት ልጆች የአብዛኛው ከአስራ አንድ እስከ አስራ ስምንት አመት ናቸው። ሁሉም መጠለያዎቻችን በአዲስ አበባ ያለው አዳማም በኦሮሚያም እና በአዋሳም ላይ የሚበዛው አብዛኛው በተለያየ ምክንያት ከቤተሰብም ከቤተሰብ ውጭ የተደፍረው እስከ ልጅ ናት እስከ መሆኑ የደረሱበት ነው ና ያለው በእነዚህ መጠለያዎች ውስጥ ምን ያህል ሴቶች ነው ያሉት? በቀን በቀን ቢለያይም አራት ና አምስት ልዩነት ማለት የሚገባው የሚወጣው ቢኖርም በአንድ ጊዜ አዲስ አበባ አሁን የሚረቃባ ካፓሲቲው ሀምሳ ነው ግን ዛሬ ላይ ወደ መቶ ሰላሳ ሁለት ሰው ነበር እኛ ጋር ማለት ልጆቹንም ጨምሮ ማለት ነው ህጻናቶችንም ጨምሮ እርጉዞች እኛ ጋር የተወለዱ ልጆች ወደ አርባ ሰባት አርጉ አንድ ቦታ አዲስ አበባው ላይ አዳማ ላይ ደግሞ የአዳማው ለብቻ ነው አርባ ሰው የሚይዝ ነው አርባ ስምንት ሰው ነው ያለው ልጆችን ሳጨምር ነው ኦሮሚያና አዳማ ሁለት የተለያየ ግን አዳማ ላይ ሆኖ ነው ሁለት የሚሰራው ሀምሳ ካፓሲቲ ያለው ነው እዛም ላይ ልክ በዛው መጠን ከፍ ያለው ነው የአዋሳው ስድስት ወራችን ነው ተጀምር ነው ለሀያ ብለን አስበን ነበረ፣ ግን ሰላሳ ነው ትርፍ አድርገን ነው የምናስቀምጠው። ከሰላሳ ሶስት ሰው ኦረጂ ሙሉ ነው። ከሙሉም በላይ ነው አልፏል። ካልጋው በላይ ማለት ነው። እና በአንድ ጊዜ ብዙ ሰው ነው የምንቀበለው፣ ከአቅማችን በላይ ነው። የምትሰጧቸው አገልግሎቶች ምን ምንድን ናቸው? አዎ፣ እንግዲህ እኛ ጋ ልክ ሲላኩ፣ ለብዙዎቹ ተጎድተው ነው የሚመጡት። የመጀመሪያው ስራ ያሉበትን ሁኔታ ማየት ነው። አንዳንዶቹ መሰጡ ሆነው በጣም ተጎዳው ይሆናል። ተደብድበው ሊሆን ይችላል። ቆስሎ ሊሆን ይችላል። የሚደሙ ሊሆኑ ይችላሉ እና በአእምሯቸውንም ደግሞ በጣም የተነካ ሊሆን ይችላል። ማሳቸውን ሊገር ሊሞክሩ ሊሆኑ ይችላሉ እና እንደ ገቡ ቶሎ ነው በክሊኒክ ያ ጉዳይ ይታያል። የጤናውም ጤና፣ ነርስ ሁሉም የተሟላ ነው ያለን። እኛ ጋር ሀያ አራት ሰዓት የሚሰራ ክሊኒክ አለን። ካውንስለሮች አሉን። እናቶች አሉን የጉዳያቸው እንደሚ ደረሰ የሚሉላቸውን በሙሉ ሁሉም ነው ያለው እና ሲሚ ጠቅላላ ነው እንግዲህ ዛች ሴት ሁኔታ ገምግሞ ሁሉም የራሱን ስራ ይጀምራል። የቆዩ ትንሽ ከዚህ ካውንስል ተደርገው ተከታታይ ካውንስሊንግ ተሰጥቷቸው ትንሽ ሲያገገሙ ና ደህና መሆን ሲጀምሩ ግን ቁጭም እንዳይሉ በሽተኛ ራሳቸውን እንደ በሽተኛ ወይም እንደ እስረኛ እንዳይቆጥሩት ወደ ሙያ ነው የጸጉር፣ የምግብ፣ የልብስ ሴት ነኝ ኖች እናስተምራለን። ከሚወጥተውም ደግሞ ቀርከሃ የሚመኝንም ነገሮች የሚሰለጥኗሉ ሲወጡ ሙሉ ሰው እንዲሆኑ። ከዛ በተጨማሪ ደግሞ የራሱን መከላከል ትንሽ ቴኳንዶ የቴኳንዶ ትምህርት አነስ ያለችዋን ማለት ነው። አንድ አደጋ ቢደርስባቸው ራሳቸውን መከላከል እንዲችሉ ያንንም ስልጠና እንሰጣለን። ሌላው ደግሞ ወጥተው ከሰው ጋር ሲቀላቀሉ እንዴት መኖር እንዳለባቸው እንም ስልጠናዎች በተጓዳኝ ሰጥተን ነው እንግዲህ ሲወጡ የተሟላ የሚሆኑት። ከዚህ ሌላ ደግሞ አሉን ጥቃት ደርሶባቸው እኛ ጋር ተልከው ሌላ ዘመድ ሚረዳ የሚያግዝ የሌሉት ደግሞ በልዩ ሁኔታ እኛ ጋር ተቀምጠው ትምህርታቸውን እንዲከታተሉ የምናደርጋቸው ወደ አስራ ስድስት ልጆች አሉ። ከነኝ ውስጥ እንግዲህ ዩኒቨርሲቲ የሚገቡ አለን። ከዩኒቨርሲቲ ደግሞ የተመረቁም አለ። ወደ አራቱም መጠለያዎች ለእርዳታ ከሚመጡት ወጣት ሴቶች መካከል አብዛኛዎቹ የመደፈር ጥቃት የደረሰባቸው እንደሆኑ ወይዘሮ ማሪያ ይናገራሉ። እኛ ጋር እንግዲህ ትልቁም ቁጥር የሚይዘው መደፈር ከገጠርም አስተምራለሁ ብሎ ዘመድም ያመጣል። ያመጣና ወያመጣው ሰው ወያመጣው ሰው ቤተሰብ እነኛ ልጆች ይደፍራቸዋል። ሌላው ደግሞ ለስራ ፍለጋ ይመጡና እዚህ ይደፈራሉ የቤት ሰራተኞችም ይደፈራሉ ባሰሪያቸው ባሰሪያቸው ልጅ እዛ እንግድነት የመጣ እዛ ቤት ሰብ አካል በሆነ ሰው ይደፈራሉ ሌላው በተለያየ ደረጃ መደብደብ አንዳንድ ጊዜ ጥቃት ሲደርስ መደፈር ሲደርስ እኮ አብሮ መደብደብም አለ እንደገና ያለ እድሜ ጋብቻም ሸሽተውም የሚመጡ ሰዎች እና መጠለያ ውስጥ የገባሉን እና ደረጃው የተለያየ ነው የሚሆነው ግን አብዛኛውን ቁጥር የያዘው መደሰር ነው። የሴፍ ሀውስ ዋና አላማ ጥቃት የደረሰባቸውን ሴቶች መንከባከብ ቢሆንም፣ ጎን ለጎን ግን በሴቶች ላይ የሚደርሱ ጥቃቶችን ከስሩ መፍትሄ ለማበጀት ከህብረተሰቡ ጋር እንደሚሰራም ወይዘሮ ማርያ ይናገራሉ። የመከላከሉ ስራ ላይ ደግሞ አንደኛ ደረጃ ትምህርት ቤት ላይ እንሰራለን። ከተጀመረ እዚያ ላይ ስንሰራ ግን ወንድም ሴትም ላይ ነው። ምክንያቱም ወንዶቹ ወደፊት አባቶች ወደፊት ወንድ መሪዎች የሚሆኑትና የግዴታ ከልጅነታቸው ጀምሮ ተኮትኩተው አውቀው ማድረግ አለባቸው ስለምንል ወንዶችንም ሴቶችንም በጋራ ነው የምናስተምረው። ብዙ ጥሩ ውጤትም በትምህርት ቤቶች አካባቢ አይተን ከህብረተሰቡ ጋርም የአካባቢ እድሮች ጋር እድር የሃይማኖት መሪዎች ጋርም በዛው አካባቢ እንሰራለን። ወላጅና ልጆችንም አንድ ላይ በጋራ አድርገንም እንዲያዩ እናደርጋለን። ሌላው ደግሞ አገልግሎት ሰጪዎቹ ለምሳሌ አንድ ሰው አንድ ችግር ሲገጥመው መጀመሪያ የሚሄደው ወይ ፖሊስ ጋር ነው ወይ ሴቶች ጋር ነው ወይ እና እነህ ፖሊሶችን በተለይ ተከታታይ ስልጠና እንሰጣለን። ከተጀመረ ጀምሮ አብረን ከፖሊስ ጋር በጣም ነው የምንሰራው። መፍትሄ ለማግኘት እንድንችል በጋራ እንሰራለን። ወይዘሮ ማርያ በጣም ነው የማመሰግነው። እንግዲህ በማርች ኤት ወይም በሴቶች ቀን በሚከበርበት ለት ማስተላለፍ የሚፈልጉት መልእክት ካለ ለኢትዮጵያ ሴት ወጣት ልጆች በተለይ ማርች ኤት አንድ ቀን ነው፣ ሶስት መቶ ስልሳ አምስትም ቀን የሚያም ሴቶች ነው። ግን በዚህ በቀናችን ግን ሁልጊዜ ጥሩ ውጤቶቻችንን ምን ሰራሁ እስከ እስከዛሬ ብለን ቆም ብለን የምናስብበት ሌላው ሰው ሁሉ እንዲያደንቀን ሳይሆን እኛ ራሳችን በራሳችን ራሳችንን ገምግመን የሰራነውን የምናደንቅ፣ እንደገና ደግሞ ከሌላውም ጋር ደግሞ ተባብረን መለወጥ መስራት እንደምንችል የምናውቅበት። ሴቶች በጣም ጠንካሮች ነው። እኔ በጣም በሴትነት የሚኮራ ወጣት ልጆቻችን ደግሞ በጣም በራሳቸው ሊኮሩ ይገባል። ሁሉንም ነገር መስራት ዋናው ሁልጊዜ ጥንክር ብሎ ቆራጥ ከሆነ ብቻ አንድም ከፊት ለፊት አስቀምጦ እዛ ግብጋ እደርሳለሁ ምንም አይነት መሰናክል ቢመጣ ያንን ተወጥቼ እደርሳለሁ ብለው ቆርጠው መነሳት አለባቸው። እንደገና ምንም ቢሆን ተስፋ ለመቁረጡ በር ቢዘጋ፣ መስኮት መስኮት ቢዘጋ የምንም ነገር ቀዳዳ እየፈለጉ መግቢያ መንገድ መፈለግ ነው እንጂ ምንም ነገር ይሄ አይሆንም እኔ እንዲህ መሆን አልችልም ብለው ፍጹም ተስፋ መቁረጥ አይገባል። ኢትዮጵያ ሴቶች በሙሉ የዓለም ሴቶችን በሙሉ መልካም ሴቶች ቀን እላለሁ። እሺ ወይዘሮ ማርያም በጣም ነው የማመሰግነው። ያመሰግናል አባይ ማሮ ፊላውስን ያለው በሬናናከበሬ አባይ ማሮ ሌላው ስር ሄኖክ ዛሬ የሴቶችን ቀን በማክበር ላይ ይገኛል። እኛ ነን ማክበር ያለበት በደስታ ለሁላችን። እኛ ምኑ እያከበረልን የሚገኙ እንኳን አብሮ አደረሰን። ለሁሉም ሴቶች እንኳን አደረሳችሁ፣ እንኳን አደረሳችሁ። መክሊት አደሮ እዚህ ስቱዲዮችን መታ ነበር። ይህንን ግሩም ድምጿን እናሰማችሁ፣ ኢንተርቪውንም ይዘን እንመለሳለን።

Yeah, get better at the car. Yes, sir, I would take no. I'll fight my little field outside. Yeah, I love it. In on እናመሰግናለን መክሊት ሀደሮ በዚህ በዋሽንግተን ዲሲና አካባቢዋ፣ እንዲያውም ሰሞኑን ኮንሰርቶቿን ስታሳይ ቆይታለች። በቅርቡ ከእሷ ጋር ያደረግነውን ቆይታ ይዘን እንመጣለን። ሌላ ድንቅ ሴት በጋቢና አሳፍረናል። ዛሬ የትነበርሽ ንጉሴ የአካል ጉዳተኞችን በማገዝ የሚታወቅ ደ ስፒሪት ኦፍ ሄለን ኬለር ሽልማትን አግኝታለች። የትነበርሽም በበኩሏ ከዚህ ቀደም የተሰጧትን ሽልማቶችና ወደፊት የምትቀበላቸውን ሽልማቶች ሌሎች እንደሷ ለመታወቅ ያልበቁ የአገሯን ሴቶች ለማገዝ ስራ እንደምትጀምር በዛሬው ዕለት አስታውቃለች። ቆንጅታ እያነጋግራታለች። እንግዲህ ይሄ የሄለን ኬለር መንፈስ ሽልማት ሄለን ኬለር ብዙዎቻችን፣ በተለይ በድሮ የትምህርት ስርዓት ውስጥ ያለፍን ሰዎች በሰባተኛ ክፍል መጽሐፍ ላይ ብዙ ኢትዮጵያውያን ስለ ሄለን ኬለር ታሪክ አንብበናል። በጊዜዋ አሜሪካዊት ሆና መስማት ማየት እንዲሁም መናገር የማትችል ሴት ነበረች። እና ይሄ ሽልማት ከአስራ ዘጠኝ ሀምሳ ዘጠኝ አመተ ምህረት ጀምሮ እንደ አውሮፓውያን አቆጣጠር ሲሰጥ የቆየ ሽልማት ነው። እንግዲህ የሚሰጠው የሄለን ኬለርን ስራ ወይም እሷ የምታምንባቸውን እሴቶች መሰረት አድርገው በዚህ ዓለም ላይ ለውጥ አንጥተዋል ተብለው ለታመኑ ሰዎች ነው። እንግዲህ እስካሁን በጣም በርካታ ሰዎች ይህን ሽልማት ተቀብለውታል። አምና ላይ የተባበሩት መንግስታት ዋና ጸሐፊ የነበሩት ባንኪሙን የዚህ ሽልማት ተቀባይ ነበሩ። ከዛ ቀደም ብሎ ደግሞ በነበረው አመት ቢለን ምልንዳ ጌትስ ይህንን ሽልማት አግኝተውታል። እንዲሁም ወደ ታች ስንሄድ ወደ ቀደሙት አመታት እነ ዴዝመንድ ቱቱን ማግኘት እንችላለን። ከአፍሪካ በዋነኛነት እንግዲህ የሄለን ኬለር አሷ የምታምንባቸውን ነገሮች ይዘው በዓለም ደረጃ እንዲቀጥል ያደረጉ ሰዎችን እውቅና የሚሰጥ ሽልማት ነው። እንግዲህ፣ ሽልማቱ በአካል የሚካሄደው እንደ አውሮፓውያን አቆጣጠር ሜይ ግንቦት ሁለት አካባቢ ነው፣ በእኛ ይመስለኛል የሚያዚያ መጨረሻዎቹ አካባቢ ነው። ሚያዚያ መጨረሻ ነው። ኒውዮርክ ነው የሚሆነው። ኒውዮርክ ነው የሚሆነው። ይሄ የሄለን ኬለር ኢንተርናሽናል በጣም ብዙ ዘርፎች ናቸው ያሉት። የሽልማት የሂማኒቴሪያን አዋርድ የሚባል ደግሞ አለ። ለምሳሌ የሂላሪ ክሊንተን ከዚህ በፊት አግኝተውት የነበሩት ሽልማት ግን አንደኛው ካታጎሪ ስፒሪቱን መንፈሱን ጠብቀው ሄለን ኪለር ታምንባቸው ለነበሩ ነገሮች ተግተው እየሰሩና በአለም ላይ በዛ ስራቸው ለውጥ ያመጡ ሰዎችን እውቅና መስጠት ነው የሚሆነው። ስለዚህ ይሄ እንግዲህ ዛሬ ከአለም አቀፍ የሴቶች ቀን ጋር ተያይዞ እንዲነሳ ሆኗል ማለት ነው። እኔም ሴት ከመሆኔ በተለይ ደግሞ በጣም ብዙዎቹ ከዚህ በፊት ሽልማቱን የተቀበሉ ሰዎች ስታይ ወይ ፈርጣማ የገንዘብ ጉልበት አለበለዚያም ደግሞ ስልጣን ያላቸው ሰዎች ናቸው እና እንዲህ አይነት በተለይ አካል ጉዳተኛ ሆኖ ከአፍሪካ ለዚህ ጉዳይ ቅድሚያ ሰጥቶ ጉዳዩን ማስኬድ መቻል እና በዚህም እውቅና ማግኘት እንግዲህ ጥሩ ነገር ይሆናል ማለት ነው። ተጨማሪ እይታ ተጨማሪ እውቅና ይሰጣል ማለት ነው። ቆንጂት፣ እንኳን ደስ ያለች። ትልቅ ሽልማት ነው ለዚህ ሽልማት መብቃትሽ። በተነገረበት መግለጫ ላይ ለአካል ጉዳተኞች መብት እንዲታቀፉ በማስተማር ረገድ የሕዝብን ንቃት ለማሳደግ ለመብታቸው ለመሟገት በግሏ ባደረገችው ቁርጠኝነትና በርህራሄዋ ለዚህም ጉዳይ ዓለም አቀፍ ድምፅ በመሆኗ ተሰጥቷታል ነው የሚለው። ያው ስራዎችሽን አድማጮቻችን በደንብ የሚረዱት ነው። ይህንን ሽልማት ማግኘትሽ ወይም በዚህ ደረጃ እውቅና ማግኘትሽ ለስራሽ ለወደፊቱ ስራሽ ምን አስተዋጽኦ ዋለው? እንግዲህ አንደኛው ነገር ምንድን ነው ሄለን ኬለር እንግዲህ አሜሪካዊት ናት። ቀደም ሲል እንደነጋገር እንደነበረው እና ረዥም ጊዜ በፊት የኖረች ሰው ናት። ይሄ ግን በሷ ጊዜ የነበሩ ችግሮች አሁንም ድረስ በዓለማችን ላይ እነዚህ አካል ጉዳተኛ የሆኑ ሰዎች የሚገጥሟቸው ችግሮች ናቸው። ስለዚህ አንደኛ የችግሩን ዓለም አቀፋዊ ይዘት፣ ሁለተኛ የለውጡን በጣም አዝጋሚነት ከሚፈለገው ጊዜ አንጻር እንግዲህ በጣም ዱሮ ነው። በጣም ረዥም ጊዜ ቆይታ ሆኗል ሄለን ኬለርን ታሪክ ከሰማን። ስለዚህ አንደኛ ዓለም አቀፋዊነቱ፣ ሁለተኛ ደግሞ የለውጡን አዝጋሚነት የሚዘግብ ይሆናል። ያ እንግዲህ ምንድን ነው ሰዎች እንዲረዱትና የተሻለ ፍጥነት በጉዳዩ ላይ እንዲወስዱ ያስችላል ብዬ አስባለሁ። በተለይ በተለይ እኔ አሁን በጣም የምሰራው የአካል ጉዳተኛ ሕጻናት ወደ ትምህርት ቤት መግባት ላይ ነው እና ሄለን ኬለርም በጣም በትምህርት ታምን ነበረ እና ሰው ከተማረ ነጻ ይወጣል ብዬ አስባለሁኝ እና ትልቁ ነጻ አውጪው ትምህርት ነው ብዬ አስባለሁኝ እና ከዚህ ስራ ጋራ ይሄ እውቅና ሁለታችንም፣ እኔም ሄለን ኬለርም ለምናምንበት የተሻለ ብሩህ ወደፊት ለአካል ጉዳተኛ ህጻናት ብሩህ ወደፊት ብለን በምናምንበት እና ድምጻችንን ከፍ አድርገን በምንናገርበት አጀንዳ ላይ ከፍታ ይፈጥራል ብዬ አስባለሁኝ። ሌላው እንግዲህ በተለይ ደግሞ አካል ጉዳተኛ ሴቶች አሁን ላይ በጣም ትኩረት የሚሹ ሆነው አግኝተናቸዋል። ምክንያቱም ከአካል ጉዳተኞችም ይልቅ አካል ጉዳተኛ ሴቶች ተገቢ ቦታ ያልተሰጣቸው ናቸው እና እኔም ሄለን ኬለርም በአጋጣሚ በታሪክ አጋጣሚ ሴቶች ሆነን የተገኘን ሰዎች ነን። ሄር አቢሊቲስ የእሷ ብቃት የእሷ ችሎታ የሚል ሽልማት በዛሬው እለት አንቺም እንደምታስተዋውቂና እንደምታውጂ ነው በመግለጫው ላይ የተጠቆመው የነበረው፣ እና ስለ እሱም ስገልጭልን፣ ሽልማቶች እንደዚህ ተከታትለው ሲመጡ ለምሳሌ የአማራጭ ኖቤል ሽልማቱ ባለፈው ወር ባለፈው አመት ታህሳስ ላይ የተካሄደ ነበር። ስድስት ወር የስዊድኑ የስዊድኑ ማለት ነው አዎ ራይት ላይቭሊሁድ አዋርድ የምንለው ይሄ ደግሞ እንግዲህ አሁን ስድስት ወር ባልሞላ ጊዜ ውስጥ የመጣ ሁለተኛ ሽልማት ነው እና ይሄ የሚያሳየን አሁንም ቢሆን አካል ጉዳተኛ ሴቶች ስራ ገና ጎልቶ አልወጣም እና ብዙ ያልተነገረላቸው አካል ጉዳተኛ ሴቶች አሉ። ስለዚህ ነው ዛሬ ላይ ከዚህ ከሄለን ኪለር መንፈስ ሽልማት መቀበሌ በተጨማሪ እኔ ብቻ ሳልሆን በጣም በርካታ አካል ጉዳተኛ ሴቶች በነገሮች መጥቀው ወጥተው መታየት ያልቻሉ አሉ እና በጣም ብዙ ሰው ደግሞ የሚያተኩረው አካል ጉዳታቸው ላይ ነው እንጂ የሚችሉት ነገር ላይ አይደለም፣ የማይችሉት ነገር ላይ ነው የሚያተኩረው። እና ይሄንን ገጽታ ለመቀየር እንዲያስችል ነው በዛሬ ዕለት የተከፈተው የእሷ ችሎታ ወይም ሄረቤሊቲስ የሚለው ሽልማት። ከዚህ በኋላ የሚቀጥል ይሆናል በዓለም አቀፍ ደረጃ ለሚገኙ አካል ጉዳተኛ ሴቶች በሶስት ዘርፎች ላይ የሚሰጥ ሽልማት ይሆናል። አንደኛ በትምህርትና በጤና ዘርፍ ለውጥ ላመጡ እውቅና የምንሰጥበት ነው። ሁለተኛው መብቶች ላይ ነው እንግዲህ የአካል ጉዳተኞች መብት አሁን በከፊል ተራምዷል። ወደፊት ግን አሁንም ተገቢው ደረጃ ላይ አልደረሰም። ሶስተኛው እንግዲህ በጥበብ እና በባህል እንዲሁም በስፖርት የምንለው ነው ከምሰራበት ድርጅት ላይት ፎር ዘ ወልድ ጋር በመተባበር ዛሬ ላይ እንግዲህ ጋዜጣዊ መግለጫውን ሰጥተናል። እንደ ኤሮፓውያን አቆጣጠር ጁላይ ሁለት እጩዎችን የማቅረብ ስራ ይጀምራል። በየአመቱ ዲሴምበር ትሪ ወይም ህዳር ሀያ አራት እንደ ኢትዮጵያውያን አቆጣጠር የአለም አቀፍ የአካል ጉዳተኞች ቀን እለት አሸናፊዎቹ ይፋ ተደርገው እውቅና የሚሰጣቸው ይሆናል ማለት ነው። በጣም ትልቅ ነገር ነው። የት ነበርሽ? በድጋሚ እንኳን ደስ ያለሽ። ለዓለም አቀፍ የሴቶች ቀንም እንኳን አደረሰሽ። አመሰግናለሁ። እኔም ከልብ አመሰግናለሁ። ቆንጆ። አቤት አቤት፣ በሉን አቤት። እንግዲህ የዛሬው የጋቢና ዝግጅታችን በዚሁ ወደ መጠናቀቁ ነው። ለሁሉም ሴቶች ለትንሿም ለትልቋም ሁሉም እንኳን ለማርች ኤት ወይም የሴቶች ቀን አደረሳችሁ። በርቱ በርቱ እንላለን። ዝግጅታችን በዚሁ ተጠናቋል። አስተያየቶቻችሁን ፌስቡክ አትቪ አማሪክ ላይ እንቀበላለን። ሀሽታግ ጋቢና ቪን በመጠቀም አስተያየቶቻችሁን አድርሱ። ስናስተናግዳችሁ ያመሸ ነው። እኔ መስታወት አድራጋውና ኖክ ሰማ ጊዜርነን ዝግጅታችንን በቴክኒክ ያቀነባበረው ሞክቢል ያበሮ ነው። ከሰድሪክ ጋር በመሆን ነው የምንሰናበታችሁ። መልካም ምሽት መልካም